ፈጣንና የበዛ ልብ ትርታ ምንነት ምልክቶቹ ያነ ሕክምና ሀኪሞን ይጠይቁ፣ በተከታታይ የሚመለከታቸው ጥያቄዎች ናቸው። ሞያዊ ማብራሪያውን የሚሰጡን በዚህ በዩናይት ስቴትስ የሚኔሶታ ክፍለ ግዛት የሄኒፒን የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። ዶክተር ውብሸት በቅድሚያ በቅድሚያ ለጊዜው አመሰግናለሁ። ምንም አይደለም፣ ደስታዬ ነው። ከአድማጭ የደረሰንን ጥያቄ መነሻ ያደረገው ተከታታይ ፕሮግራማችን የልብ ከተለምዶ ፍጥነት ጨምሮ መምታትን ይመለከታል። ታዲያ አስቀድመን መነሻ የሆነንን ይህን የአድማጫችንን ጥያቄ መልሰን እንሰማና ወደ ዝርዝሩ ብንዘልቅ አስጥልኝ ጥያቄና የአሜሪካን ድምጽ አቅራቢዎች ባካችሁ፣ አንድ ጥያቄ ነበረኝ ስለ ልብ ትርታ። የማያቋርጥ ልብ መምታት ወይም ሄርት ፓፒቴሽን የሚባለውን ነገር በማክሰኞ የሐኪሙን ይጠይቁ ዝግጅታችሁ ላይ ለምን እንደሚነሳ፣ በምን መንገድ እንደሚመጣ ማወቅ ስለምፈልግ ባካችሁ ሐኪም አነጋግሩና ተባበሩኝ። አመሰግናለሁ። አልማዝ ከዶምቤር። ዶክተር ብሸት የልብ በፍጥነት መምታት በጊዜያዊ ሁኔታዎች ቀስቃሽነትም ሊከሰት ይችላልና የአድማጫችንን ጥያቄ እንደተከታተሉት፣ ለመሆኑ ይህ የማያቋርጥ የልብ አመታት ስልት መረበሽ በምን ይከሰታል? ከጊዜያዊነት አልፎ አሳሳቢ የጤና ችግር ተደርጎ የሚወሰደውስ መቼ ነው? አድማጫችን ያመጡት ጥያቄ ለብዙ ሰውም እንደዚሁ የመጣ ጥያቄ ይመስለኛልና የልብ ትርታ መረበሽ የሃርት ፓልፒቴሽንስ የምንለው ጉዳይ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን እንዳልከውም አንዳንድ ጊዜ ተራ ከሆኑ ነገሮች ወይም በናይን ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የእሱ መከሰቻ ሊሆን ይችላል እና ብዙ ጊዜ እነዚህ ነገሮች አንድ ቀን ብቻ መጥተው ያላለፉ ከሆኑ አጭር ጊዜ ሳይሆን ረዘም ላለ ጊዜ እየተደራረቡ ከቀን ቀን የሚመጡ ከሆኑ ከሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደረታቸው ጋር ጭንቀት ሊያስከትልባቸው ይችላል። እንደ ቸስፔን ማለት ነው። ሊያዞራቸው ይችላል። ወይም ደግሞ እዚህ ደረት ላይ ጭነት መሰማት ከዚም አልፎ ደግሞ አንዳንድ ሰዎች ፌንተም ሊያደርጉ ይችላል። እንደዚህ እንደዚህ አይነት ነገር በሚያደርግበት ጊዜ ቅድም ካልኩት ዝም ብሎ ተረኛ ወይም በናይን ከምንለው ትንሽ ሌላ ክትትል ወደሚያስፈልገው ወይ ሄዳል አው መሊግነንት እየሆነ ይሆናል ማለት ነው። ስለዚህ መቼ ነው የተራ አይነት የልብ ትርታ መረበሽ የሚሆነው የሚለውን ነገር ብናየው ሊያቃልልን ይችላል። ለምሳሌ አንዳንድ ነገሮች አሉ፣ ሰዎች በቀን ሕይወታቸው ውስጥ የሚያጋጥሟቸው ነገሮች፣ የሰው መጨነቅ፣ የሰው እንቅልፍ አለማግኘት። አንዳንድ ጊዜ ደግሞ እንቅልፍ የማያገኘው ሰው ተደራራቢ ችግሮች ሊመጡ ይችላሉ፣ የልብ ትርታውን የሚረብሽ። ለምሳሌ የማይተኛ ሰው ብዙ ቡና መጠጣት ይፈልጋል። ቡና በተጠጣ ቁጥር፣ ካፊኑ በጨመረ ቁጥር ካፊም ደግሞ ልብን ሊያርበተብት ይችላል ብዙም አይተኛ ሰው አንዳንድ ጊዜ አስተሳሰቡ ሙዱ ትንሽ ከተረበሸ ወይ ትንሽ አልኮሆል ለመዝናናት ይፈልግ ይሆናል እሱም ደግሞ እንደገና ከዚህ ከፓልፒቴሽንስ ጋር የተገናኘ ጉዳይ ይኖረዋል እና ያንን ግለሰብ ሄዶ ከዛሬ ጀምሮ እንዳትጨነቅ ማለት ባይቻልም በህይወት ውስጥ እንግዲህ አይ አትጨነቅ ማለት አይቻልም አዎ ህይወታችን በሙሉ አለፍ አለፍ እያለ በስራም በኑሮም በሁሉም ነገር ስላለበት ማለት ባይቻልም እሱን ግን አውጥቶ ይሄ እኮ ይሆናል ዋናው መሰረቱ የሁሉ ችግር ተብሎ ጭንቀት በተቻለው ያህል መቆጣጠር ቢቻል፣ አብሮም ደግሞ እነዚህ ያልኳቸው ሌሎች ነገሮች በሚቀሩበት ጊዜ ለብዙ ሰዎች ያቺ እየተርበተበተች የምታስቸግራቸው የልብ ትርታቸው መረበሽ ትቀርላቸዋለች። ማለት መልካም ልብ ሲያርብተብት ብለውታል፣ ዶክተር ብሸት ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የሕክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት የጤና ባለሙያ ጋር ሲሄዱ ያው ቅድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋል፣ ቀለል ያሉ ጉዳዮች ከሆኑ። ግን ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም እንደ ማግኒዚየም ያሉ ነገሮች እና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ መጀመ የሚያስፈልገው አንዱ እነሱ ምንድናቸው ወርደዋሉ ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁል ጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ሁኔታ ታይሮይድ የሚባለው አንገታችን ጋር ያለው ኦርጋን ነው። ታይሮይድ ማለት እንቅርት፣ እሱ ጋር ያለው ኦርጋን መሆኑ ነው። እና የእሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይድዝም ይባላል፣ ከጨመረ። ካነሰ ሃይፖ ታይሮይድዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው፣ የጤና ባለሙያ ጋር በምንነጋገርበት ጊዜ። ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነገር ነው ማለት ነው። ይሄ እንግዲህ ወዲያው ክሊኒክ ውስጥ ደረት ጋር የሆኑ ሽቦች ኤሌክትሮድ ተገናኝተው እነሱን በተመለከተ የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድን ነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሊሆን ሲሆን ይችላል። አዎ፣ የሚያማቸው ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል። ሌላ ጊዜ ስራ ላይ ይሆኑ ይሆናልና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይኖራት ይችላል። ሊጠፋ ይችላል ያ ምልክት። አዎ፣ እዛው እዛው መድረሱ ራሱ ሊያቆመው ይችላል ችግሩን። እና ላይ ያዝ ይችላል ማለት ነው። እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ። እንደዚህ በሚሆንበት ጊዜ ደግሞ ሌላው እንዲህ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄዱት ደግሞ ሞኒተር ጋር ደግሞ ልንልካቸው እንችላለን። አሁን ወደ ቤት የሚወስዱት መቆጣጠሪያ ወይም መከታተያ መሳሪያ ይዘው ከሄዱ በኋላስ ምን ይሆን? እንደሚገኘው ውጤት የቅርብና የሩቅ ጊዜ ክትትሎች፣ የሕክምና አማራጭና ጥንቃቄዎች፣ ሕሙማን ሐኪም ከማየታቸው በፊት ሊያደርጉ የሚችሏቸው ወይም የሚገቡ እርምጃዎች በተከታታይ የምንመለከታቸው ጭብጦች ናቸው። ለአሁኑ ግን እንግዳችንን በዚህ በዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሄኒፒን የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙን ዶክተር ውብሸት አየነውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።